ገበያው ቱርክ ከድንበሯ አብዛኛውን በመዝጋቷ በአሁኑ ጊዜ በተለይ የሶሪያ ስደተኞች አሳሳቢ ሁኔታ ላይ ይገኛሉ። ይህ የቱርክ እርምጃ እንዴት ነው የሚታየው? ቱርክ ከሶሪያ የሚመጡትን ስደተኞች እንድትቀበል የአውሮፓ ህብረትም የተባበሩት መንግስታትም ጥሪ እያደረጉ ነው። በቅርቡ ማለት ነው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ባደረጉት ስብሰባ ቱርክ እነዚህን ስደተኞች የመቀበል የሞራልም የሕግም ግዴታ እንዳለባት። ከዚሁ ጋር ተያይዞም የአውሮፓ ህብረት ለቱርክ የሚሰጠው እርዳታ እንደዚህ አይነቱን አገልግሎት ስለምትሰጥ ነው እና ልታደርገው ወይም ልትቀበል ይገባል የሚል ግፊት ነው ያለው። ሆኖም በቱርክ በኩል እንደተፈለገው እንዳልሆነና እስካሁን አስር ሺህ ብቻ እንደተቀበለች ነው የተገለጸው ወደ አርባ ሺህ ያህሉ እዛው ደንበር አካባቢ እንዳሉ ነው። እንደውም በሶሪያ ደንበር አቅጣጫ የመጠለያ ካምፖችን በመዘርጋት ላይ እንደሆነች ነው የተገለጸው። ያም ሆኖ ግን ቱርክ በምንም ተአምር ቢሆን እነዚህን ስደተኞች መቀበል አለባት የሚል ግፊት አለ። በቱርክ ላይ ያለው ግፊት እንግዲህ ሁለት ነው። አንዱ እነዚህን ስደተኞች እንድትቀበል ነው። በሌላ መልኩ ደግሞ ካሉ ስደተኞች ውስጥ ወደ አውሮፓ የሚገቡትን እንድትቆጣጠር ነበር እንግዲህ ከዚህ ቀደም የተደረገው ውል ግን እስካሁን በሺህ የሚቆጠሩ ስደተኞች አሁንም ወደ አውሮፓ እየገቡ ነው። ወደ ሶስት መቶ የሚሆኑትም ወደ አውሮፓ ሊገቡ ሲሉ ሞተዋል። ስለዚህ ቱርክ በቂውን ስራ እየሰራች አይደለም የሚል አስተያየት ነው ያለው። በቱርክ በኩል ደግሞ እስካሁን ሁለት ነጥብ አምስት ሚሊዮን ስደተኞች አሉ። ይህ ያሁኑ ደግሞ ከፍተኛ ጫና ነው። ይልቁንስ ስደተኞች ሊመጡ የማይችሉበት መንገድ መፍትሄ ይፈለግ፣ በተለይም በሩሲያ ላይ ጫና ይደረግ የሚል ጥሪ እያቀረበች ነው። እንግዲህ ያለው ሁኔታ ይሄ ነው። ሂሩት፣ ቱርክ እንግዲህ ስደተኞቹን ወደ ሀገሯ እንድታስገባ ወይንም ድንበሯን ክፍት እንድታደርግ ጥሪ እየተደረገላት ነው። ይህ ለችግሩ መፍትሄ ይሆናል ወይ? ከጦርነት ሸሽተው ለሚመጡ ሰዎች ማንኛውም ሀገር ቢሆን መጠለያ የመስጠት የሚያስፈልገውን ድጋፍ የማድረግ ግዴታ አለበት። ይህ እንግዲህ በተጨባጭ በሱሪያ ያለው ችግር ደግሞ የታወቀ ስለሆነ ቱርክ ቢያስፈልግ የዓለም አቀፉን የቁሳቁስና የማትሪያል ድጋፍ ትጠይቃለች እንጂ ደንበሯን ከፍታ ስደተኞች እንድትቀበል ትገደዳለች በሞራልም በሕግም ያሉት። ስለዚህ ነው የአውሮፓ ህብረት የውጭ ጉዳይ ኃላፊዋ በሌላ መልኩ ግን ይህ ችግር አሁንም ቢሆን ወደ ሶስት መቶ ሺህ የሚጠጉ ሰዎች እዚው አሌፖ አካባቢ እንዳሉ ነው የሚገመተው። ስለዚህ ችግሩ እልባት ካላገኘ አሁንም ቢሆን በሚቀጥለው ጊዜ ውስጥ ወደ አንድ ሚሊዮን የሚጠጉ ስደተኞች ሊመጡ ስለሚችሉ ይህ መፍትሄ አይሆንም የሚሉ ነው ያለው። ዞሮ ዞሮ ግን ያለው ችግር ሊወገድ የሚችለው አሁን በሶሪያ ያለው ጦርነት ተወግዶ የሰላም ድርድሩ ሊቀጥልና የፖለቲካ መፍትሄ ሊገኝ የሚችልበትን ሁኔታ ነው። ዞሮ ዞሮ ዋናው አማራጭ ገበያው ወደ አውሮፓ ለመግባት በሚሞክሩ ስደተኞች ምክንያት የተፈጠረው አለመግባባት ወዴት ሊያመራ የሚችል ይመስላል? ቱርክ የምትፈልገው እንግዲህ ወደ ሶስት ቢሊዮን ዩሮ ሲሰጥ ያሉት ስደተኞች አካባቢውን ጥለው የሚሸሹት በአንድ በኩል እዛ ተስፋ ሲያጡ ነው። ስለዚህ እዛው አካባቢ ስራ በመፍጠርና ኑሯቸው ምን እየተሻሻለ እንዲሄድ በማድረግ በኩል አስፈላጊውን ድጋፍ ለማድረግ ተወስኖ ነው። ስለዚህ አሁን ለምሳሌ ቱርክ ለሶሪያ ስደተኞች የስራ እድል ፈቅዳለች የሚል አለ። ይሄም ሆኖ ግን ቱርክ አሁንም በበቂ ሁኔታ ልትሰራ እንደማትችል በተለይ የአውሮፓ ህብረት ብዙዎቹ ሀገሮች ጥርጣሬ አላቸው። የራሷ የፖለቲካ ኢንተረስት አላት። የራሷ የምትፈልጋቸው ከአውሮፓ ለምሳሌ ቪዛ እንዲፈቀድላት ትፈልጋለች ቱርክ ወደ አውሮፓ ህብረት የምትገባበት የድርድር ሁኔታ እንዲፈቀድ ትፈልጋለች። በዚህ በኩል ደግሞ አውሮፓውያኑ ብዙም ዝግጁ አይመስሉም። ስለዚህ ይህ ያለው ስምምነት እስከምን ድረስ ይዘልቃል የሚለው አጠራጣሪ ነው። ስለዚህ በአውሮፓ ደረጃ ችግሩን ለመፍታት የሚደረገው ጥረት መፍትሄ እስካላገኘ ድረስ በእያንዳንዱ ሀገር በሚወሰደው እርምጃ ችግሩ ላይቋጭ ይችላል። ይህም ብቻ አይደለም። ይህ በእያንዳንዱ ሀገር የሚወሰደው እርምጃ ደግሞ የአውሮፓ ህብረትን አንድነትና ቀጣይነት ጥያቄ ውስጥ ሊያስገባ ይችላል። ገበያው ንጉሴ ከብራስልስ አመሰግናለሁ።